ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ሬዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ሰላም ጤና ይስጥልኝ። እንደምናመሻችሁ የእሁድ መጋቢት 14 2006 ዓ ም ፕሮግራማችንን ይዘን ቀርበናል። የመስታወት ፕሮግራም አዘጋጅና አቅራቢዎች የኖክሰማ ግዜርና ቆንጂት ታየነን። ደሳለኝ መኮንን ፕሮግራማችንን ይመራልናል። በዛሬ መስታወት Uh, the prosecution lawyers refused to even see her uh, despite the fact that she was pregnant according to the medical tests they ran on her we argued that she was forced uh, ሱዳን ውስጥ ሰባት ወንዶች የደፈሯትና እሷው በሀገሩ ሕግ የተወነጀለችው ኢትዮጵያዊት ወጣት ጉዳይ ላይ ዛሬ እናተኩራለን። የሚከራከሩላትን ጠበቃ አልፋቲህ ሁሴንን ድምፅ ነበረ ከላይ የሰማ ነው። እና አሪስ ዘፈን ሙዚቃ የሚጫወት በሁሉም አይነት ስልክ ላይ አሁን ባሉት ዘመናዊ በሆኑ ስልኮች ሁሉም አይነት ስልክ ላይ የሚጫወት ነው። በአፕል ስማርትፎንም በጉግል አንድሮይድ ስማርትፎንም እንደሚሰራ አረግ ነው የአሪፍ ዘፈን መስራችና ዋና ስራ አስፈጻሚ ኤፍሬም አዳነ የምሽቱ የመስታወት እንግዳችን ነው። አብሮን ያመሻል ሙዚቃዎችን ማካተናል። አብራችሁ እንድታመሹ በአክብሮት እንጋብዛለን። በቅድሚያ ግን የአለም ዜናዎቹ። ጤና ይስጥልኝ፣ እንደምናመሻችሁ። ከሰአቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ቀናት ያስቆጠረውን የጠፋውን የማሌዥያ የመንገደኞች አውሮፕላን በረራ ቁጥር 370 ለማግኘት የተያዘው ጥረት ዛሬም ያለፍሬ ተቋጭቷል። 239 ሰዎችን አሳፍሮ በመብረር ላይ ሳለ ደብዛዊ የጠፋ አውሮፕላን አካል ሊሆን ይችላል የተባለ አንዳች ኩስ በህንድ ውቅያኖስ ላይ ከሚያሳየው ከፈረንሳይ ሳተላይት የተገኘው ምስል መረጃ የሰጠው ሌላ ተስፋ ብርሃን አልፈነጠቀም። ከደቡብ ምዕራብ አውስትራሊያ የሚገኘው 2500 ኪሎ ሜትሮች ካሬ የሚሸፍነውን የውሃ አካል ከተለያዩ ሀገሮች የተወጣጡ በርካታ አውሮፕላኖችና መርከቦች ለአራተኛ ቀን አውሮፕላኑን የገባበትን አስመልክቶ ያለ አንዳች አምርቂ ፍንጭ አስሰዋል። ፍለጋውን ነገም ይቀጥላል ተብሏል። የሩሲያ ኃይሎች በክሬሚያ የሚገኘውን የመጨረሻውን ዋና የዩክራይን ወታደራዊ ጦር ሰፈር በተቆጣጠሩ ማግስት ዩክራይናውያን ዛሬ በወ። በዋና ከተማይቱ ኪየቭ የነጻነት አደባባይ የአንድነት ጥሪ ሲያሰሙ ውለዋል። ሰላማዊ ሰልፈኞች የአገራቸውን ባንዲራ በማውለብለብ ወደ አደባባይ የወጡት ባለፉት ጥቂት ሳምንታት በሩሲያና በዩክራይን መካከል የተካሄዱ ግጭቶችን በመቃወም ላይ ሳሉ ለተገደሉ ወገኖቻቸው መታሰቢያ በተሰናዳው ስፍራ ቅፍ አበባ ለማኖርና፣ እንዲሁም አፍቃሬ ዩክራይን የድጋፍ ንግግሮችን ለማድመጥ ነው። በሌላ ዜና በምስራቅ የዶኔትስክ ከተማ ከአስተዳደሩ ሕንፃ አጠገብ የተሰባሰቡ አፍቃሪ ሩሲያ ሰልፈኞች በበኩላቸው ታማኝነታቸው ከኪየቭ ጋር ያደረጉትን የአካባቢውን ገዢ ስልጣን እንዲለቁ የጠየቁበት ጥሪ ያሰሙ ይበንዲ እንዳለ። የሰሜን አትላንቲኩ ቃል ኪዳን አገሮች የጦር ጥምረት ኔቶ ዋና አዛዥ በብራስልስ ባሰሙ ንግግራቸው ስለ ሁኔታው ገለጣ አድርገዋል። ዩናይት ስቴትስ አየር ኃይል ጀነራል የተባበረው ጦር ጠቅላይ አዛዥ ፊሊፕ ብሪድላቭ በዛሬው ንግግራቸው ሩሲያ ጦሯን ያሰባሰበችበትን ምክንያት ለማድበስበስ ከዩክራይን ድንበር አቅራቢያ ድንገተኛ የጦር ልምምድ አካሂዳለች ሲሉም ከሰዋል። ዛሬ እሁድ ከአንድ የኬንያ የባህር ዳርቻ ከተማ ከሚገኝ ቤተ ክርስቲያን ውስጥ የመንፈሳዊ ትምህርት በመከታተል ላይ ካሉ አማኞች ላይ አንጋቾች በከፈቱት ተኩስ ሁለት ሰዎች ሲገደሉ ሌሎች በርካቶች መቁሰላቸው ተዘገበ። ከወደብ ከተማይቱ ሞምባሳ አቅራቢያ ከሚገኘው ከዚህ ቤተ ክርስቲያን የደረሰውን ይህን ጥቃት አስመልክቶ እማኝነታቸውን የሰጡ ከስፍራው የነበሩ ሰዎች ደም የተፈናጠቀባቸው ቅዱሳን መጻሕፍትና የተገለባበጡ ወንበሮችን ማየታቸውን ገልጠዋል። ለጥቃቱ ኃላፊነት የተወሰደ የወሰደ ወገን ፈጥኖ ባይን ሲሰማም ከአልቃይዳ ጋር ቁርኝት ያለው የሶማሊያው ጽንፈኛ ቡድን አልሻባብና የአክራሪው ቡድን ደጋፊ የሆኑ ኬንያውያን ከአሁን ቀደም ለተመሳሳይ ጥቃት ኃላፊነት መውሰዳቸው ይታወቃል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቱርክ አንድ የሶሪያን የጦር አውሮፕላን መታት አለች። ቱርክ አውሮፕላኑን የመታችው ድንበሮ አቅራቢያ በሶሪያ መንግስትና በአማጽያኑ ጦር መካከል ይካሄድ በነበረው ውጊያ ወቅት ነው። የቱርክ ጠቅላይ ሚኒስትር ሬጀብ ታይብ ኤርዶዋን ሲናገሩ የሶሪያ የጦር አውሮፕላን የቱርክን የአየር ክልል ጥሷል ብለዋል። የሶሪያ ሳተላይት ቴሌቪዥን ግን አውሮፕላኑ የተመታው ከሶሪያ ድንበር ሳይወጣ አማጽያኑን በማሳደድ ላይ በነበረበት ወቅት ነው ይላል። የአውሮፕላኑ አብራሪ ጥቃት መሰንዘር ይችል ነበር ያሉት የሶሪያ ወታደራዊ ቃል አቀባይ አክለውም ቱርክ የወሰደችው እርምጃ ግልጽ ጠብ አጫሪነት ነው ሲሉ አክለዋል። ጠቅላይ ሚኒስትር ኤርዶዋን ግን ደማስቆ የቱርክን የአየር ክልል ከጣሰች ምላሹ የበረታ ይሆናል ሲሉ ሶሪያን አስጠንቅቀዋል። ይህ በእንዲህ እንዳለ በሶሪያ የላታኪያ ግዛት የካሳብ ድንበር መተላለፊያን ለመቆጣጠር የሶሪያ መንግስትና የአማጻኙ ጦር ኃይሎች ላለፉት ሶስት ቀናት ሲዋጉ መቆየታቸው ተዘግቧል። ራዲዮ ፍሪ ኢራቅ በመባል የሚታወቀውን ዓለም አቀፍ የራዲዮ ጣቢያ የባግዳድ ቢሮ ዋና ኃላፊ በመግደል የተከሰሰው የኢራቅ ፕሬዚዳንታዊ የጸጥታ ሠራተኛ ለፈጸመው ወንጀል በሞት እንዲቀጣ ሲሉ የኢራቅ ጋዜጠኞች ጠየቁ። ራዲዮ ፍሪ ኢራቅ የነጻዋ ኢራቅ ራዲዮ የዩናይት ስቴትስ መንግስት ዓለም አቀፍ የኤሌክትሮኒክስ መገናኛ ብዙሃን አካል ነው። በጋዜጠኛው መገደል ያደረባቸውን የሀዘን ስሜት ለመግለጽ ዛሬ ሁድ ወደ ባግዳድ አደባባይ የወጡት ኢራቃውያን የሟቹን የሙሐመድ ኦዋይድን አልሻማሪ አስከሬን ያረፈበትን ሬሳ ሳጥን ተሸክሞ ነበር። ሙሐመድ ትላንት ረፋዱ ላይ ዘቡ በተኮሰው ጥይት የተገደለው ከፕሬዝዳንታዊው ጽሕፈት ቤት ቅጥር ግቢ መግቢያ ላይ የፍተሻ ኬላ አጠገብ ሁለቱ ሰዎች በየበኩላቸው ተሽከርካሪዎቻቸውን አስቀድመው ለማስገባት ሲሉ በተነሳ ክርክር ወቅት ነው። አድማጮች የሰዓቱ ርሰሪዎች እነኙ ነበሩ። የዓለም ዜናውን አደመጥን። በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ የሚተላለፈው የእሁድ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አሁን መስታወት በድጋሚ እንደምናመሻችሁ የመስታወት ፕሮግራም አዘጋጆች ሄኖክ ሰማእግዜር ና ቆንጂት ታየነን። ሱዳን ውስጥ የሚከራይ ቤት አለ እናሳይሽ ብለው ሲያበቁ አግባብተው ባዶ ቤት ከወሰዷት በኋላ ሰባት ሆነው የደፈሯት የ18 ዓመቷ ኢትዮጵያዊት ምን ሁኔታ ላይ ነች አንዱ የዛሬ ትኩረታችን ይሆናል። በሌላኛው ዘገባችን ደግሞ የስቱዲዮ እንግዳ ይዘናል። የአሪፍ ዘፈን መስራች ና ስራ አስፈጻሚ ኤፍሬም አዳነ የምሽቱ የመስታወት እንግዳችን ነው። ለወጣቶች ከልምዱ ከስራውና እስካሁን ካሳካቸው ያጋራናል። ከእኔ ጋ ነው እንግዲህ፣ ውይይቱን ያደረግ ነው። እያዝናናናችሁ እናመሻለን። እናም ከወዲሁ ሙዚቃን ጋብዝ ቆንጭት። አዎ እናዝናናቸው እኛም። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ የመስታወት ዝግጅትን በየ15 ቀኑ እያሰናዳ ለወጣቶች የሚያቀርበውን ስርጭት ነው። ሱዳን ውስጥ የ18 ዓመቷ ወጣት ኢትዮጵያዊት ካርቱም አቅራቢያ ኡምድሩማን ከተማ መኖሪያ ቤት ፍለጋ ወጥቼ ቤት እናሳይሽ ብለው አግባብ ተወስደውኝ ሰባት ሱዳናውያን ደፈሩኝ ባለች በስድስት ወሩ ይባስ ብሎ እሷው በሀገሩ ሕግ በወንጀል ተግባር መከሰሷ በተለያዩ መገናኛ ብዙኃን አውታሮች ሲዘገብ ድርጊቱም ለሴቶች መብትና በአጠቃላይ ለሰብአዊ መብቶች ከበሬታ በቆሙ ወገኖች ሲወገዝ መቆየቱ ይታወቃል። ሰባት የሀገሩ ወንዶች ተረባርበው የደፈሯት የ18 ዓመቷ ወጣት ኢትዮጵያዊት እሷው በሀገሩ ሕግ የብልግና ተግባር በመፈጸም ወንጀል መከሰሷና የአንድ ወር ስርዓትና አምስት ሺህ የሱዳን ፓውንድ ወይም ወደ 961 ዶላር የሚጠጋ መቀጮ እንደተፈረደባት ሲዘገብ ሰንብቷል። የደፈሯትም ሰባት ወንዶች ሶስቱ በትዳር ላይ ዝሙት በመፈጸም መቶ መቶ ጅራፍ፣ ሁለቱ የብልግና ተግባር በመፈጸም አርባ አርባ ጅራፍና አንደኛው ሶስት ሺ ሌላው ሁለት ሺ ፓውንድ መቀጮ እንዲከፍሉ ተፈርዶባቸዋል። ስድስተኛው ሰው በቂ ማስረጃ ስላልቀረበበት ተብሎ በነጻ እንደተለቀቀ ነው። ስትራቴጂክ ኢኒሽቲቭ ፎር ዊሜን ኢን ዘ ሆን ኦፍ አፍሪካ የተባለ ለሴቶች መብት ከበሬታ የቆመ ድርጅት የገለጸው ወጣቷ ጥቃቱ በተፈጸመባት ወቅት የሶስት ወር ነፍሰ ጡር እንደነበረች የተገለጠ ሲሆን ድርጊቱ በተፈጸመ በስድስት ወሩ እሷም አጥቂዎቿም ለፍርድ የቀረቡት ጥቃቱ ሲፈጸም ከአጥቂዎቹ መካከል በቪዲዮ አንስተው በኢንተርኔትና በማህበራዊ የመገናኛ ብዙኃን መልቀቃቸውን ተከትሎ ነው። በቅርቡ በዋለው ችሎት ታዲያ ዳኛው ወጣቷን በመደፈር ሰለባነት ጉዳዩን ሊመለከቱት እንዳልፈለጉ ነው ጥብቅና የቆሙላት አልፋቲ ሁሴን ለቪኦኤ የሱዳን ፕሮጀክት ክፍል ባልደረቦቻችን የነገሩት። ጠበቆቿ ማስረጃዎቻችንን ለማቅረብ ጊዜ ያስፈልገናል ብለው በመጠየቅ የፍርድ ሂደቷ እንደ ኤሮፓውያን አቆጣጠር ለሚያዝያ ሁለት እንደተቀጠረ ታውቋል። ጠበቃው በተደፈረች በአምስት ወሯ ነው የታሰረችው። ከሌሎች ጠበቆችና በጎ ፈቃደኛ ተሟጋቾች ጋር ሆኜ በካርቱሙ ፍርድ ቤት ችሎት ላይ ተገኝቼ ነበር። በዋስ ልቀቋት ብለን አቤት ብለናል። ተደፍራለች የሚለውን የካርቱም ባለሥልጣናት ይኸው አልተቀበሉትም። ጠበቃ አብድልፋቲ እንዳሉት ፍርድ ቤቱ ያን ቪዲዮ ነው ወጣቷ በሱዳን የሻሪያ ህግ መሰረት ዝሙት ፈጽማለች በማለት ለመከሰስ በማስረጃነት የተጠቀመበት። በዛ ቪዲዮ መሰረት ነው በሱዳን የወንጀለኛ መቅጫ ህግ አንቀጽ 146 ከአጥቂዎቿ ጋር በዝሙት ወንጀል የተከሰሰችው። በሸሪያ ህግ ባለትዳር ሴት ዝሙት ከፈጸመች የሞት ቅጣትም ሊበየንባት ይችላል። ወጣቷ ለጠበቃዋ እንደነገረችው በፊት ባለትዳር ነበረች፣ አሁን ግን ከባሏ ተለያይታለች። ይህ ባለበት ሁኔታ ነው ወጣቷ ባለፈው ወር በብልግና ተግባር ፈጻሚነት ወንጀል የተፈረደባት የአንድ ወር እስራትና ወደ 961 ዶላር የሚጠጋ ማለት ነው በሱዳን ፓውንድ አምስት ሺህ መቀጮ እንድትከፍል ተበይኖባታል ብለዋል ጠበቃው። ሐኪሞች መርምረዋት የከሳሽ አቃቢ ሕጉ ሊያዩዋት እንኳን አልፈቀዱም። በግዴታ ነው የተደፈረችው ብለን ተከራከርንላት። አቃቢ ሕጉ እንዳለ ውድቅ አድርገው በወንጀለኛ መቅጫ ሕግ አንቀጽ 151 የአንድ ወር እስራትና የአምስት ሺህ ብር የሱዳን ፓውንድ አስፈረዱባት። ወጣቷ ሁለት ወር በእስር ቆይታ በኋላ ለኢትዮጵያ ኤምበሲ በሱዳን ለሚገኘው በኃላፊነት እንድትጠበቅ ተሰጥታለች ስትራቴጂክ ኢኒሺየቲቭ ፎር ዊመን ኢን ሆርን ኦፍ አፍሪካ የተባለው በሱዳንና በኬንያ ቢሮዎች ያሉት የጥናት ተቋም መስራች ናቸው ሀላ አልካሪብ እንደተባለው በጥቃቱ ወቅት ነፍሰ ጡር የነበረችው ይች ወጣት በአሁኑ ወቅት የወሊድ ቀኗ መድረሱንና ነገር ግን ተገላግላ እንደሆነ በእርግጠኝነት እንደማያውቁ ነበር በዚሁ ሳምንት ደውለን የገለጹልን ይቺ ሴት ሱዳን ውስጥ ያገኛት ፈተና በፍትህ ስርዓት ውስጥ ስር ሰዶ ያለ ችግር መሆኑን ሀላል ከሪብ ተናግረዋል የሚደፈሩ ሴቶች ይባስ ብሎ የፍትህ ሥርዓቱ ጥቃት ሰለባ ይሆናሉ አጥቂያቸውም በፍርድ ቤት ገትረው ሊያስቀጡት ሲገባ እነሱ ራሳቸው በዝሙት ወንጀል ተከሳሽ ይሆናሉ በማለት አማረዋል በሱዳን ህግ ውስጥ ቁልጭ ብሎ የተቀመጠ አንቀጽ አለ አንቀጽ 149 በዚያ አንቀጽ እንግዲህ በግዴታ መደፈር አንድ ወንድ አንዲት ሴትን ዚና ማለት ዝሙት እንድትፈጽም ሲያስገድዳት ሲል ነው የሚገልጸው እናም በጣም ድብልቅልቅ ያለ ትርጉም ያለው አንቀጽ ነው የሱዳን የምክር ቤት አባላትና ዳኞች ለዚህ ህግ ተጠያቂ መሆናቸውን በማስገንዘብ አልካሪብ ይቀጥላሉ ምክንያቱም እነዚህ ሰዎች ይህ አንቀጽ አድሏዊ መሆኑንና በዚህ ወንጀል የተፈረደባት ሴት በድንጋይ ተወግራ የመገደል ብይን ሊገጥማት እንደሚችል እያወቁ ግን ሊቀይሩት ፈቃደኛ አይደሉም ብለዋል በጣም የሚዘገን ነው ይሄ ነው። ያላገባች ሴት ከሆነች እስከ አንድ መቶ ጅራፍ የሚደርስ ግርፋትም ሊፈረድባት ይችላል። ስለዚህ የድርጊቱ ሰለባዎች የጥቃቱ ሰለባ በመሆናቸው ላይ እንደገና በማህበራዊም በህጋዊም መልኩ ሰለባ የመሆን አደጋ እንደሚያገኛቸው ይፈራሉ ማለት ነው። ወጣቷ የተበየነባትን ፍርድ ካጠናቀቀች በኋላ በኢሚግሬሽን ህጋቸው ማለትም በሱዳን የኢሚግሬሽን ህግ ክስ መሰረት ፍርድ ቤቱ ወደ አገሯ እንድትመለስ ያስወጣታል ነው የተባለው። ጉዳዩ ለፊታችን እንደ አውሮፓውያን አቆጣጠር ኤፕሪል 2 ማለትም መጋቢት 23 ተቀጥሯል። ሱዳን የሚገኘው ኢትዮጵያ ኤምባሲን ደውለን ወጣቷ አሁንም እዚያ መሆኗን ወልዳም እንደሆን በአጠቃላይ ያለችበትን ሁኔታ ለማጣራት እዚህ ካለንበት ጋር ባለው የሰዓት ልዩነት ምክንያት ጭምር የሚመለከታቸውን ኃላፊዎች ለጊዜው አላገኘንም። ወደፊት እንጠይቃለን። Ik ga er steeds naar, steeds naar Een te steeds naar, steeds naar not erbij sit not Sit kann es sitznas, sitznas, ich es sitznas, sitznas, sitznas, sitznas, sitznas, sitznas, sitznas, sitznas, sitznas, sitznas, sitznas, sitznas, sitznas, sitznas, sitznas, sitznas, sitznas, sitznas, sitznas, Mechane saatina yehi chila ni የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ስርጭታችን በ25 ና በ31 ሜትር ባንዶች በአጭር ሞገድ እስከ ምሽቱ አራት ሰዓት ድረስ ይቀጥላል። ወደ ቀጣዩ ዝግጅታችን ስናልፍ ሁለት ወጣት ኢትዮጵያውያን ናቸው። ወዲህ ወደ ዩናይትድ ስቴትስ ይመጡና ትምህርት ቤት ይገናኛሉ። ኤፍሬም አዳንና በፍቃዱ አየነው ይባላሉ። የዚያኔ ወጣቶቹ ትምህርት ቤታቸው ደግሞ ታዋቂው የቴክኖሎጂ ትምህርት ቤት ኤምአይቲ በትምህርት ቤት የነበረው ጓደኝነታቸውና ትብብራቸው በስራም ዓለም ቀጥሎ አሁን በሚሰሩበት የካሊፎርኒያው የቴክኖሎጂ ፈጠራ ማዕከል ሲሊከን ቫሊ በጋራ መስራታቸውን ቀጠሉ። ውጤቱ አሪፍ ሶፍት የተሰኘ የሶፍትዌር ኩባንያ መመስረት ሆነ። በስሩ አሪፍ ዘፈን የተባለ በተንቀሳቃሽ ስልክ የተለያዩ የኢትዮጵያ ሙዚቃዎችን የሚያስደምጥ አፕሊኬሽን ፈጠሩ። ኤፍሬም በ19 ዓመቱ ነው ከኢትዮጵያ የወጣው። ጊዜው 1987 ዓ.ም። ዛሬ በታዋቂው የሙዚቃ ኩባንያ ፓንዶራ ይሰራል። በግሉ ደግሞ የአሪፍ ሶፍት አሪፍ ዘፈን መስራች ስራ አስፈጻሚ ነው። ከሄኖክ ጋር ያደረጉት ቆይታ ስለ ፈጠራ ስራና ስራ ፈጠራ ትብብር፣ ስኬትና ፈተናዎቹ ላይ ያተኮረ ብቻ ሳይሆን በአሪፍ ዜማዎች የታጀበ ነበር። ወደ ዝግጅቱ። አሪፍ ዝግጅት መሆን አለበት። ካምፓኒዎችን ስሙ አሪፍ ሶፍት ይባላል። እንግዲህ የአማርኛውንም እንግሊዝኛውንም ለመደባለቅ ስሙ ላይ ፈልገን ሁሉም ሰው እንደሚገባው እንግዲህ፣ አሪፍ ደስ የሚል ቃል ነው የመረጣችሁት። በነገራችሁ ላይ እንደው ሌሎች ሌሎች ጥያቄዎችን ማነሳለሁ። እኔ የአሪፍ ዘፈን አፕን በስልክ እንግዲህ በስልክ ሙዚቃ የሚያስደምጥ ነው ይሄ አሪፍ ዘፈን የሚለው ምናልባት የመጀመሪያ ልጅህ ብትባል የማያንሰው ነው። እና አሪፍ ዘፈን በስልክ በማንኛውም አይነት ስልክ ማድመጥ የሚቻልበት ነው። የኢትዮጵያ ሙዚቃዎችን እንዴት ነው እስቲ በቅድሚያ አሪፍ ዘፈን ምን እንደሆነ ምን እንደሚያደርግ እና እንዴት ደግሞ አድማጮች እንደሚያገኙት ግለጽልኝ። እሺ እንደው ትንሽ እንዴት አድርገን እዛ እንደገባን ብነግር ሁለታችንም እንደ ነገርኩ ኩባንያ ካቋቋመን በኋላ ብዙ ነገሮች ነበር ማየት የጀመርነው። የተለያዩ ነገሮች የተለያዩ ሌሎችም አፕሊኬሽኖች ሰዎች እዚህም ውጭ ሀገር የሚኖሩም ሀገራችን ውስጥ የሚኖሩም የሚጠቀሙባቸውን ሶፍትዌሮች ሌሎችንም ሰርተን ነበር። ግን ከዛ ስናየው ሁለታችንም ሙዚቃ እንወዳለን እና የሙዚቃውን የሀገራችን የሙዚቃ አለም ብታየው እንግዲህ ሁላችንም እንደምናውቀው ነው ሲዲ አይሸጥም፣ ያለው አርቲስቶች በሚሰሩት ስራ መኗኖር አይችሉም ያሉት እና እሱን ስናይ ይሄንን ምንድን ነው ለምንድን ነው የጎደለው ለምንድን ነው እንደዚህ የደረሰው? እና እዚህ ሀገር ደግሞ እዚ አሜሪካም በውጭ ሀገር በኤሮፓም የሄዱበት ሁኔታ ስለነበር ዘፈን እየተሰረቀ የሚሆን ምን እየሆንም አርቲስቶቹ መኗኖር ስላልቻሉ እነሱ ያመጡትን ሶሉሽን ማለት ነው ወደ እኛ ሀገር አድርገን ነው የምናመጣው ብለን አስበን በዛ ነው የተነሳሳ ነው። እና ሪስ ዘፈን ሙዚቃ የሚጫወት በሁሉም አይነት ስልክ ላይ አሁን ባሉት ዘመናዊ በሆኑ ስልኮች ሁሉም አይነት ስልክ ላይ የሚጫወት ነው። የጀመረው ለነገሩ ኢንተርኔት ላይ ነው ኮምፒዩተር ላይ ሆነ በኢንተርኔት ላይ መስማት ትችላለ። እንደዛ ነበር የጀምር ነው ግን፣ ከዛ እነዚህ ስማርትፎን የሚባሉት ስልኮች ሲመጡ በእነሱ ላይም ሁሉ በአፕል ስማርትፎንም በጉግል አንድሮይድ ስማርትፎንም እንደሚሰራ አድረግ ነው እና ሰርቪሱ እንዴት ነው የሚሰራው? አፕሊኬሽኑን ኢንስቶል ካረኮ በኋላ ስልክህ ላይ የፈለግከውን ዘፈን እየመረጥ ከሁሉም ዘፈን እያየ መጫወት ትችላለ። ስለዚህ አስቀድሞ አፕሊኬሽኑን ዳውንሎድ ማድረግ ያስፈልጋል ማለት ነው። ገንዘብ ክፍያ አለው? ገንዘብ ክፍያ የለውም። በነጻ ነው የምናጫውተው። ነጻ ከባድ ነገር ነው ማለት አርቲስቶቹ የሚሰሩትን ነው ያጥፉበትን እንትን መክፈል መቻል ስላለብን፣ በነጻ ስል ምንም ክፍያ የለውም ማለት አይደለም። ኢቭን የሚሰማው ክፍያ የለውም፣ ግን እኛ አድቨርታይዝመንት እናሳይበታለን። ማስታወቂያዎች። ማስታወቂያ ታገኛላችሁ። ገቢያችሁ ከማስታወቂያ ነው ማለት ነው። ገቢያችን ከማስታወቂያ ነው። ለሙዚቃዎችስ ትከፍላላችሁ ወይ? አሁን ፓርትነርሽፕ አለን፣ ማለት ስምምነቶች አሉን ከብዙ አርቲስቶች ጋር ከእነዚህ ሬከርድ ሌብሎች ጋር ስምምነቶች አሉን። ምክንያቱም እኛ የእኛ ዓላማ ምንድን ነው? እንደው ወደ ቅድም ወደ ነገርኩህ መለስ ብዬ ባወራ፣ ሲዲ አይሸጥም ያለው ኢንፋክት፣ ሲዲ ነው የሚሰሩ ኩባንያዎች ራሳቸውም ከበቃ እየወደሙ ነው፣ እየጠፉ ነው ያሉት። ምክንያቱም ሰው ሲዲ አይገዛም። ግን ሰው ሲዲ የማይገዛው ሰው ዘፈን መስማት ስላቆመ ሳይሆን የሚሰማበትን ምርጫዎች እየሰፉና እየተቀየሩ ስለመጡ ነው። ከድሮ ጀምሮ ድሮ በሸክላ ነበር ሰው የሚሰማው፣ ከዛ ወደ ቴፕ ሄደ፣ ከዛ ወደ ሲዲ ሄደ። አሁን ደግሞ ሰው የሚፈልገው በኢንተርኔት ለመስማት ነው። ስለዚህ ግን እሱ የኢንተርኔት ቴክኖሎጂው ችሎታው ገና ስላልገባ ወደ ሀገራችን መሀል ላይ ምን ይሆናል እንደነ ፓይሬሲ ምናምን ምናምን ይመጣሉ። ስለዚህ የእኛ አሁን ዓላማ ምንድን ነው? መጀመሪያ ማድረግ ያለብን ሰውን በሙሉ መሰረት መቻል አለብን። ይሄውና ከዚህ ነው ከፓይረሲ የተሻለ በቀላሉ አክሰስ ማድረግ የምትችሉበት ቴክኖሎጂ ይሄውና ብለን ሰዎችን ሰጥተን ሰዎቹ ወደ እኛ መጥተው በእኛ መስማት ሲጀምሩ እና እሱ እየተስፋፋ ሲመጣ እኛ ደግሞ ከሱ ከምንሰጠው ሰርቪስ ገንዘብ ሰብስበን ለአርቲስቶቹ ዳይሬክት ሊመክፈል እንችላለን። ይሄ እንግዲህ ወደፊት የሚሆን ነው። ወደፊት የሚሆ እስቲ እንዴት እንደሚሰራ አሁን ስለተነጋገር ነው። አሪፍ ዘፈን በስልኬ ላይ አፕሊኬሽኑን አስቀድሜ ተገልጋይ ነበርኩኝ እንደገለጽኩልን እስቲ ዘፈን እንዴት እንደምንሰማ እዚህ ጋር ገብቼ ሙዚቃ መምረጥ እችላለሁኝ ብፈልግ፣ በሙዚቀኛው ስም ብፈልግ ደግሞ በሙዚቃው አይነት። ፊት ለፊቴ በርካታ የኢትዮጵያ ሙዚቀኞች ፎቶ ይታየኛል። የቴዲ አፍሮ የአገር ባህል ልብስ ለብሶ ይታየኛል። ምስጋና የሚል ደግሞ ሙዚቃም እዚህ ጋር ይታየኛል። የተለያዩ ሙዚቃዎች ናቸው ያሉት። እኔ ግን መስማት የምፈልገው እጅጋየሁ ሽባባው ጂጂን ነው። እስቲ አሪፍ ዘፈን ጂጂን እባካ አስደምጠኝ፣ እንዳታሳፍረኝ። እሺ ጂጂ Nay, nay, nay, nay, ምክንያቱ ከሆነ ጅጅን አቋርጦ እኛን መስማት በጣም ይከብዳል። ግን ፍሬም ውይይታችንን እንቀጥል። ጅጅን እየሰማን ነበር። ይህን ሙዚቃ እንዲያውም ከዚህ በፊት ሌላ ቦታ ያልሰማሁት ሙዚቃ ነው። ፈልጋችሁ የት እንዳገኛችሁት አላቅም። የተለያዩ ሙዚቃዎችን ሙዚቀኞችንም የሚያስተዋውቅ ሆኗል እና እስቲ እንዴት እንደሚሰራ ና ምን ያህል ሙዚቃዎች በማህደራችሁ ውስጥ እንዳለ አብራራለን። አዎ፣ በጣም ጥሩ። ከዓላማችን አንዱ ዘፈኖችን እንዳይጠፉ እና ሁሉንም ዘፈኖች ሰብስበን አዳዲስ አርቲስቶችም የሚታወቁበትን ሁኔታዎች ለማዘጋጀት ስለሆነ እንደዛ በመስማት መቻልህ ያልሰማኸውን ከዚህ በፊት በጣም ደስ ይለኛል ዘፈን አሁን የኛ ያለን ኮሌክሽን ክምችት ብዙ ነው። ወደ አምስት ሺህ አካባቢ የሚሆኑ ዘፈኖች አሉን እና ከአዲስ አበባ ብዙ ጊዜ እየተመላለስን እዛም፣ አሁን ኦፊስም አለን። ከአርቲስቶች ጋር እየተስማማን ብዙ ዘፈን በየሳምንቱ በየወሩ ብዙ ዘፈኖች እንጨምራለን። የምናሰራጨው ላይ የሚሰራው እንዴት ነው? እዚህ ሀገር በሁለት ቦታዎች ሰርቨር የሚባሉ ኮምፒውተሮች አሉን። እነሱ ኮምፒውተሮች እንደሚሰራቸው ዘፈኖቹን እዛ ላይ እዛ ይቀመጡና ሰዎች በስልካቸው አለም ውስጥ ባሉበት ቦታ ሆነው አንድ ዘፈን ለመስማት ሲፈልጉ ከኛ ሰርቨር ጋር ይገናኙና ይሄ ዘፍ የሚፈልጉትን ዘፈን ስጠን ይሉታል ሰርቨሩን ማለት ነው። ስለዚህ ያ ሰርቨር ወደ እነሱ ያንን ዘፈን ሲያሰራጭ አፕሊኬሽን ውስጥ ብቻ እንደሚሰሙ እንጂ ዘፈኑን ለእነሱ ሰጥቷቸው ከዛ እነሱ ወደ እንደገና ሌላ ነገር ላያደርጉት አይፈቅድላቸውም። ለመስማት ብቻ ነው የሚፈቅድላቸው። ስለዚህ የእኛ ሰርቨሮች ምንድ ነው የሚሰጡት ለሰዎቹ አክሰስ ነው የሚሰጡት። አክሰስ ማለት ለመስማት ችሎታቸውን ነው የሚሰጧቸው፣ እንዲሰሙ ያደርጋሉ። እስቲ እንግዲህ እንደዛ ካልከው ዘንዳ ከዚህ በፊት ሰምቼ ያላወቅኩትን ዘፈን አሪፍ ዘፈን አስደመጠኝ። አሁን ደግሞ በትዝታ መንጎድ ጀመርኩኝ፣ መተከዝ ፈለግኩኝና ጥላሁን ገሰሰን እስቲ አምጣልኝ፣ አሪፍ ዘፈን አሪፍ ሰውነኝ፣ ባክ ተባበረኝ አልኩት። Stig Lie. ወደ አንተ ልምጣ ኤፍሬም። እንግዲህ አሪፍ ዘፈን ከሁሉም ከድሮውም ከአሁኑም ለአድማጮች ጆሮ ደግሞ በተለይ በሲዲ በውጭ ሀገር የሚኖሩ በርካታ ኢትዮጵያውያን አሉ። ለነሱም በተፈለገ ጊዜ ቅድም እንደገለጽከው ነው። እናንተ ያሰናዳችሁት የዘፈን ቋት አላችሁ። ቋትም በለው አይደለም፣ ሰርቨር ነው የምትሉት በቴክኒክ ቋንቋ። ከሰርቨራችሁ ማንኛውም ከ5000 ሙዚቃዎች መርጦ መስማት ይቻላል። ግን 5000 አይበቃኝም ካልኮሳ፣ መቼም ሰው ጥቂት ሲሰጡት ብዙ ይፈልጋል። አዎ፣ እንደዛ ሰዎች እንደዛ አይነት ሲገልጹልን ይሄ ዘፈን የላቸው መባካቸው አስገቡ ሲሉን በጣም ነው ደስ የሚለን፣ ምክንያቱም ሁሉን ዘፈን ለማወቅ ስለሚከብድ እኛ አንዳንድ የረሳ ነው ካለ ወይም ያላናገርናቸው አርቲስቶች ካሉ እነሱን ሄደን እንድናናግራቸው ዘፈኑን እንድናስገባ እድል ይሰጠናል ማለት ነው። ስለዚህ አድማጮቻችን የዘፈን እነሱ የሚፈልጉት እኛ ጋር ካላገኙ እኛን መልእክት እንዲልኩልን ኢሜይላችን፣ አፕሊኬሽኑ ላይም ሁሉ ቦታም ስላለ እንዲልኩል እንዲጠይቁን በጣም ነው ደስ የሚለን። እንግዲህ ብዙ የሙዚቃ እንትኖች አሉ። የኢትዮጵያ ሙዚቃ በፈልግ ዩቱብ ላይ ገብቼ የሙዚቀኛውን ስም ፈልግልኝ ይለዋለሁ፣ ፈልጎ ያመጣልኛል። ወይም ደግሞ የተለያዩ የኢትዮጵያ የማህበረሰብ ድረገጾችም አሉ፣ ከዜና ጀምሮ እስከ ድራማ እስከ ሙዚቃ እስከ ሙዚቃ ቪዲዮ ድረስ ሁሉም ያስደምጡኝ አሉ። ለምን አሪፍ ዘፈን ጋ እሄዳለሁ? ጥሩ ጥያቄ ነው። ምክንያቱም ዘፈን አብዛኞቻችን ዘፈን መስማት ስንፈልግ ኮምፒውተራችን ላይ የሄድን ይሄን ሰርች እያደረግን ያንን እየፈለግን ሳይሆን ኑሯችንን ኒሮን እየኖር ስራችንን እየሰራን እያለ ቤት ውስጥ ይሁን ወይ ከልጆቻችን ጋር ይሁን እየተነቃነቅን እያለ ነው መስማት እንፈልገው። ስለዚህ እንደዛ ለመስማት የሚመች የበለጠ ኤክስፒሪየንስ ያለው ጥቅም ያለው ሰርቪስ ነው እኛ የምንሰጠው ብለን ነው የምናምነው። እነዚህን አንዳንድ ዘፈኖች ከዚህም ከዛም እየተባላለቁ መስማት ቢቻልም አሪፍ ዘፈን ላይ ግን ከሆንክ የፈለግከውን ዘፈን መርጠህ አንድ አስር አስራ አምስት ሀያ የሚሆኑ አንተ የምትወዳቸውን ዘፈኖች አስገብተህ በቃ ተጫወት ትለውና አንተ ያኔ ስራህን ትቀጥላለህ። እያንዳንድ በየቦታው እየተመለስክ በየሁለት ደቂቃው አዲስ መፈለግ የለብህም፣ ምናምን ማድረግ የለብህም። ከዛ ደግሞ የተበለጠሮ ምንድን ነው የእኛ በጣም ኢንቲግሬትድ ማለት ከስልኩ ጋር ከካንተ ከምጽ ነው ከስልክን አጠቃቀምህ ጋር ኢንቴግሬትድ ነው ማለት። የሰማኸው እያለ ስልክ ከተመጣ ድምፁ ይቆማል። ስልክህ ሲያልቅ መልሶ ይቀጥላል። ስልክ ተዘግቶ እያለ መቆጣጠር ችላለህ ነው ወደሚቀጥለው ለመሄድ ወደ ኋላ መመለስ። ስለዚህ እኛ የበለጠ ሰርቪስ እንሰጣለን፣ ሰውን የበለጠ የሚጠቅመው ሰርቪስ እንሰጣለን ብለን እናምናለን። እና እስካሁንም እንዳየነው ከሆነ እንደዛ ነው። ስለዚህ እርግጠኞችንን በእኛ ሰርቪስ እንደምትጠቀም ከእነዚህ ሌሎቹ አንዳንዶቹ ንትዘው። እኔ ተገልጋይ ነኝ፣ አንዳንድ ሙዚቆችን ፈልጌ ደግሞ ያጣሁታለሁ። ወደፊት ይገቡልኛል ብዬ ተስፋ አረጋለሁ። በተለይ የጋሽ አበራ ሞላ አዲሱ አልበም በቅርብ ጊዜ ያስገብታችሁት ካልሆነ በስተቀረ የቆዩ ዜማዎችን አገኛለሁ፣ አዲሱን ግን አላገኘውም። ኦኬ ፊ አለው እርግጠኞች ነን እሱንም እንደምናስገብ እንደምናመጣልህ በቅርብ ጊዜ አሁን ደግሞ በቅርብ ጊዜ ያደረግ ነው አንተም እንዳየኸው የአንድሮይድ አፕሊኬሽናችንን አፕዴት ማለት አዲስ ሰርተን ለህዝቦች ለቀናል አንድሮይድ ስትል እስቲ አብራራለን እሺ እንግዲህ ስማርትፎኖች የሚባሉት እነዚህ ስልኮች ነው። ተለቅ ያለ ዲስፕሌይ ያላቸው ነው። የተለያየ ነገር ማድረግ የምትችልባቸው ስልኮች ማለት ናቸው ስማርትፎኖች። እና ሁለት ናቸው ትላልቅ ኩባንያዎች ያሉት ስልኮቹን ምን አይነት ሶፍትዌር ራ እንደሚያነቃንቁ የሚሰሩ የሚጠቀሙባቸው ማለት ነው። የሚጠቀሙበት አዎ፣ አንደኛው አንድሮይድ ይባላል፣ አንደኛው ደግሞ የአፕል አይኦኤስ ይባላል። ስለዚህ በአንድሮይድ የሚሰሩ ስልኮች በሙሉ ሳምሰንግ የሚባሉት ስልኮች፣ ኤችቲሲ የሚባሉት ስልኮች፣ አዲስ አበባ ኢትዮጵያ ለሚኖሩ ሰዎች ደግሞ ቴክኖ ሞብል የሚሰራቸው የሚሰጣቸው ስልኮች እነሱ በሙሉ የአንድሮይድ ስልኮች ናቸው። አብዛኛው የሀገራችን ተጠቃሚ አንድሮይድ ስልክ ላይ ነው ያለው ምክንያቱም አንድሮይድ በዓለም ሙሉ በጣም በበለጠ ሁኔታ ስለተስፋፋ እንደዛ ስለሆነ የአንድሮይድ አፕሊኬሽኑን አሁን እንደገና ሰርተን ለሕዝብ ስናቀርብ ተጠቃሚ የት አካባቢ ነው ያለው የሚለውን አስበን ገምግመን የሰራ ነው። አሁን አዲስ አበባ ኢትዮጵያ ውስጥ ላሉት ተጠቃሚዎቻችን እንዲመቻቸው ብዙ ዴታ እንዳይጠቀም እንግዲህ ብዙ ሰው ዴታ ፕላን ዴታ ፕላን ማለት በስልካቸው ሆነው ኢንተርኔት አክሰስ መጠቀም የሚችሉበት ግን ብዙ ዴታ ከተጠቀመ ክፍያውም ይበዛባቸዋል። ስለዚህ እዛ ሆነው ኮኔክሽኑ ፋስት ሳይሆን ብዙ ዴታ ሳይጠቀም እነሱም ኢትዮጵያ ላሉት ሰሜዎች እንዲመቻቸው አድርገን ነው የሰራ ነው። ኢትዮጵያ ይሰራል። አሁን አንተ በቅርቡ በጥሮር እዛ እንደነበርክ ገልጸህልኛል። ኢትዮጵያ በነበርክ ጊዜ አሪፍ ዘፈን ማዳመጥ ትችል ነበር። በደም በደም አሁን ምን ያህል ገንዘብ ይበላል ግን? ያው መቼም የኪስ ነገር የሆድ ነገር፣ ሆድ ይቆርጣል ነው አዎ ጥሩ ጥያቄ ነው። አሁን ሪሊዝ ስናደርገው የባልደረባችን አንደኛው በአካል ይባላል እሱ አዲስ አበባ ነው ያለው አሁን እና እሱን እና ሌሎች ተጠቃሚዎችን ከእነሱ ጋር ተገናኝተን እባካችሁ ሞክሩት፣ እንዴት ነው፣ ምን ያህል ነው የሚሰራው፣ ምን ያህል ዴታ ይጠቀማል ያለው ምናምን ብለን ጠይቀናቸዋል። እና እዛ ኢትዮጵያ የሆነ ስትጠቀምበት የሚመጣውን ሙዚቃ ኮምፕረስ ነው የሚባለው። ኮምፕረስ ማለት ዴታ ብዙ እንዳይፈጅ ትንሽ ብቻ እንደሚሆን አድርገን ነው የምናሰራጨው። ወደዛ እንደዛ ስለሚሆን እያንዳንዱ ዘፈን ወደ ቢበዛ አንድ ሜጋባይት ነው የሚባለው ሚያህል ነው የሚወስድብህ። ስለዚህ በቀን ለምሳሌ አንድ ሰዓት ሁለት ሰዓት በተጠቀምበት ክፍያው በወር በጣም ትንሽ ነው የሚሆነው ነው ብለን ነው የምናምነው። ስንት ይሆናል? እንዲያው መቼም አድማጮች ከከሰሩ በኋላ እንዳይቸገሩ ነው እኮ እንግዲህ። ምን ያህል ለዴታ ፕላን ምን ያህል ነው ሰዎች የሚከፍሉት? ይለያያል። ነው የወር ፕላኖች አሉ ካፕ ያላቸው ወደ ለምሳሌ ወደ እስከ አንድ ነጥብ አምስት ጊግ ተጠቅመህ ኢንክሉድድ ነው ፕላኑ ውስጥ ወይም ደግሞ በየፐያዚጎ ደግሞ ዋሉ ሰርቪሶች ያው፣ ኢትዮጵያ ለነገሩ ሰው ሱቅ ሄዶ የ25 ብር ካርድ ስጠኝ የ50 ብር የመቶ ብር ብሎ ነው የሚሞላው ና በዛ በኩል የሚታወቅ ከሆነ ነው ለነገሩ። በጣም እንደዚሁ አቅላችሁ ከሆነ ሙዚቃውን ወደ ኢትዮጵያ የምትልኩትና ለአድማጮቻቸው የምታደርሱት ብዙም ገንዘብ ላይ ወስድ ይችላል። እንግዲህ አድማጮቻችን፣ ይህንን የምትገለገሉ ካላችሁ በኢሜይል አድራሻችን ሆን አት ቪኦኤኒውስ ዶት ኮም ምላሻችሁን ልትሰጡን ትችላላችሁ። የሙዚቃ እረፍት ለምን አናደርግም? አንተም ሙዚቃ ተጋበዝ። እስቲ ሁሉን ሰው ሙዚቃ በኢንተርኔት ስትጋብዝ፣ ኤፍሬም፣ እኔ አንተንስ ብጋብዝህ ብዬ አሰብኩኝ። የጃኖዎችን ዜማ ልጋብዙ። ጃኖዎችን የምትወድ ከሆነ በጣም አዎ፣ አሉ ኢንፋክት አሪፍ ዘፈን ላይ አሉ ፊቸር አርገ ናቸው። ብዙ ከእነሱ ጋር ብዙ ሲሁላይ ስለምንነጋገር በጣም ነው መወዳቸው። ዜናዎች ናቸው። እዚህ በስቱዲዮችን መጥተው ያዜሙትን እየቀላቀልን ያሰማናችሁ። ጃናዎችን አስቀድማችሁ እንደሰማችሁት የአሪፍ ዘፈን መስራች እና አሁንም ስራውን በማስተባበር የሚገኘው ኤፍሬም አዳነ አብሮን ያመሻል። የመስታወት ዝግጅታችን የወጣቶቹ የመስታወት ዝግጅት የምሽቱ እንግዳ ነው። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የምሽቱ የመስታወት ስርጭታችን እስከ ምሽቱ አራት ሰዓት ድረስ ይቀጥላል። የምሽቱ የመስታወት እንግዳችን ኤፍሬም አዳና ይባላል። በወጣትነቱ ነው ወደ ዩናይትድ ስቴትስ ከኢትዮጵያ የመጣው። እዚህ በዩናይትድ ስቴትስ በሲልከን ቫሊ በሚባለው የዩናይትድ ስቴትስ የፈጠራ አካባቢ ሊባል የሚችል ነው። ብዙ ፈጠራዎች የሚከሰትበት አካባቢ፣ በዚያ ይሰራል። በግሉ ደግሞ አሪፍ ዘፈን የተባለ አፕሊኬሽን የኢትዮጵያ ሙዚቃዎችን የሚያሰማ ለአድማጮች ጆሮ የሚያደርስ ነው። ኤፍሬም ወደ አንተ እየተመለስኩኝ ነው። እንግዲህ አስቀድመህ ስለ ራስህ ጥቂት ብለህን ነበረ። ስለ አሪፍ ዘፈን አመሰራረት ትንሽ እናውራ ከዛ አልፎ ደግሞ ስለ አንተም ጥቂት እንስማ እስቲ። በልጅነትህ ነው። በ1995 እንደ አውሮፓውያን ዘመን አቆጣጠር ወደ ዩናይትድ ስቴትስ የመጣሁ ስንት ዓመትህ ነበረ ያኔ? ያኔ 19 ዓመቴ ነበረ። እንዴት ነበረ እንግዲህ ወደ አዲስ ዓለም መምጣት? እኔ ለነገሩ እድሜ ትንሽ ጠና ብሎ ነው የመጣሁት። ወደዚህ ስመጣ በ24 ዓመቴ ነው ወደዚህ የመጣሁት። በ24 ዓመቴ ስመጣ በጣም በጣም በጣም በርካታ እክሎች አንደኛ፣ ባህሉን የመረዳት የምትናገረው ቋንቋ እንግሊዝኛ ቢሆንም ቅሉ እዚህ የሚነገረው የእንግሊዝኛ አይነት ማለት ቨርናኩላር የሚሉትን ያለመገንዘብ ጀምሮ በባህሉ ውስጥ እስከ መግባት ጉዳይ አለ እና እስቲ ስትመጣ የነበረውን ነገር አጋራል። አዎ፣ መቼም በዛ እድሜ ስትመጣ ወደ አዲስ ዓለም ምንም ብዙ የምታቆው ሰውም የለም። ውጪ ስትወጣም አንተ ሚመስል ሰው የለም፣ ወይ አንተን ቋንቋሚ ያሯ ሰው የለም። ስለዚህ መጀመሪያ አካባቢ ትንሽ ትንሽ ከበድ ይላል ያኔ ደግሞ እንደሆኑ አልነበረ መቼም ሁሉም ጄኔሬሽን እንደ በእኛ ጊዜ ከብዳል ነው ይል ይሆናል ወይ እዚህ ሀገር ለዚህ ነው ስንወጣ ግን ብዙም ብዙም አታይም ሰው ብዙ ደግሞ እድል አለ እዚህ ሀገር ስትመጣ መጀመሪያ ነው በተለይ በዛ ጊዜ ብዙ እድል ያጋጥመሃል ትምህርት የመማር እድል ብዙ አለ ከ ትምህርት ቤት አብዛኛውን ጊዜ እዚህ ከመጣሁኝ በኋላ እስከ ሲሊከን ቫሌ አካባቢ እስከመጣ ድረስ በትምህርት ቤት ጊዜ ስለሆነ ያሳለፍኩት ትምህርት ቤት ደግሞ እንትን ያደርጋል ሸልተር ያደርግሃል። ካለው ካልቸር ከእውነተኛዋ ዓለም ሂሳብ ከመቅፈ እውነተኛው ዓለም ትንሽ ይከልልሃል። የምትገናኘው እንዳንተ አይነት ተማሪዎች አብዛኞቹ ከውጭ ሀገር የመጡ ናቸው። ከአስተማሪዎች ጋር ግንኙነትህ በትምህርት መልኩ ነው። ካምፓስ ውስጥ ነው የምትኖረው፣ ትምህርት ቤት ውስጥ ነው የምትኖረው። ናም እንደዛ ስለሆነ ትንሽ እንትን ያደረግሃል። ከዛ ስትወጣ ነው እውነተኛ አለሙን እንደገና የምታየው። ሪስፖንሲቢሊቲ ምናምን ምናምን ይመጣው። መቸም ነው ሁላችንም እዚህ ስንመጣ ሀገራችን እናፍቃለን። በእርግጥ ከህዝባችን ጋር መሆንም በጣም እንፈልጋለን። ግን ብዙ ደግሞ አፖርቹኒቲዎች አግኝቼ እዚህ ሀገር ኤምአይቲ መማር መቻሌ ምናምን በጣም በጣም ነው ማመሰግነው፣ በጣም ነው ደስ የሚለኝ። ስንት አመቷ ነው? አሪፍ ዘፈን እንደ መጀመሪያ የበኩር ልጅ ካየው ወይምታያሃት አዎ፣ ነች። በቸም ከቀን ሙሉ ስራት ልና ቤት መተህ እንደገና ብዙ ሰዓታት የምታጠፋበት ነገር እንደ ልጅ ማየትህ አይቀርም። ስለ አንድ አሪፍ ሶፍት እንግዲህ ካምፓኒ ኩባንያችን ከተቋቋመ ከጀመር ነው አንድ አራት አመት ሆኖናል። አሪፍ ዘፈንም ያን ያን ያህል ጊዜ ነበር ከጀመር ነው። ለብዙ ጊዜ በቅድም እንዳልኩ በኢንተርኔት ላይ በኮምፒውተር ላይ ነበር የሚሰራው። ከዛ ከስንት አንድ ሁለት ዓመት ተኩል አካባቢ ጀምሮ በአይፎን ላይ ያወጣ ነው። ከዛ ደግሞ ወዲያው ደግሞ ወደ አንድሮይድ አወጥተ ነው። ከዛ በኋላ ደግሞ እንግዲህ የበለጠ እንደ ውድ ልጃችን ማየት ጀመርን። የበለጠ ስራ እየጨመረልን ከብዙ ሰው እያደገች ሄደች እያደገች ሄደች እንግዲህ፣ ማደግ ነው ከባዱ ነገር። መፍጠር አለ ነገርን ተጣጥሮ እንዲታወቀ ማድረግ አለ። ከዛ አልፎ ደግሞ ያው ልክ በልጆችም እንደሚሆነው ነው። ሰዎች ሲያወሩ ስሰማ፣ በእርግጥ በራሴ ባላየውም፣ አንዴ ከቤት መውጣት ከጀመሩ እና ማደግ ከጀመሩ እንደገና በዛ ፍጥነት ደግሞ የሰውን ፍላጎት ማሟላት ያስፈልጋል። የማደጉ ነገር አለ። አሁን እናንተ የት ላይ ነው ያላችሁት? አዎ አሁን በጣም ደስ የሚል ጊዜ ነው እውነት ለመናገር ለአሪፍ ዘፈን ምክንያቱም እንደዚህ አንዴ እየሰፋ እየበዛ ተጠቃሚ ሲመጣ፣ አሁን ወደ ከግማሽ ሚሊዮን በላይ የሆኑ ተጠቃሚዎች ነው ያሉን። አሁን እየበዛ ሲመጣ የሚጨምረውም በዛ ላይ ያን ያህል እየበዛ ነው የሚመጣው እና አርቲስቶቹን ስናናግር ከአርቲስቶቹን ብዙ የምንጠቅማቸው የምንጠቃቀምበት ነገር አለ። አሁን ለምሳሌ ለምሳሌ ደነ ቴዲ አፍሮ ምናምን አርቲስቶች ከስምምነት ያሉን ጋር እኛ በአሪፍ ዘፈን ላይ ሙዚቃቸውን ለማሰማት እና ወደሚሸጥበት ቦታ ሊንክ ለማድረግ ችሎታ ስላለን እንትን ብዛት የህዝብ ብዛት ስላለን የሚጠቀምበት ምን ሰርቪስ እንሰጣለን። አሁን የዘፈኖቻቸውን እንደ እነ አይቲዩንስ ወይም የጉግል ፕላይ የተለያዩ ኦንላይን ስቶሮች ዘፈን የሚሸጥባቸው ቦታ እናስገባና ከእኛ አፕሊኬሽኖች ወደ እነሱ ሊንክ ማለት ሰዎቹ የእኛን አሁን ለምሳሌ የጃኖ ባንድ ዘፈን እየሰማህ ያለ መግዛት ከፈለግካል በሙሉ ከኛ አፕሊኬሽን ዳይሬክትሊ ወደሚሸጥበት ቦታ እንወስድህና እዛ መግዛት ትችላለህ። ስለዚህ ገበያም ታገኛላችሁ፣ ትፈልጋላችሁ ማለት ነው። እኔም የጂጋየው ሽባባውን የጂጂን ሙዚቃ እየሰማሁኝ እያለ በስተቀኝ በኩል አይቲዩንስ መግዛት እንደምችል ስመለከተው ነበረ። እና እናንተ ከዚህ ሙዚቀኞቹን እንዲከፍሏቸው የምትጠይቁት አለ ወይስ በነጻ ነው ይሄ አገልግሎት ያለው? ይህም በነጻ ነው የምንሰጠው ሲሸጥ ደግሞ የሚመጣው ገቢ ለአርቲስቶቹ ነው፣ በቀጥታ የሚሄደው። እኛ ምንም ከዛ የምንወስደው እንትን የለም፣ ቁራጭ የለም። ምክንያቱም እርስ በርስ የተደጋገፍንና አሁን ማድረግ ያለብን እኛ አርቲስቶቹን ተጨማሪ ገቢ እንዲያገኙ ያገዝን፣ እነሱ ደግሞ ሙዚቆቻቸው በእኛ እየተጫወቱ ሰው እየበዛ የሚጠቀምበት ግን መጨረሻ ላይ ግን አላማችን በተዘፈነ የሆነን አርቲስት ዘፈን በተሰማ ቁጥር አርቲስቶቹ ዘፋኞቹ የሚከፈሉበት ሁኔታን ለመፍጠር ነው። ግን አሁን ግን እንደዚህ እያደረግን መሸጫ ቦታ እያስገባን፣ ዲስትሪቢሽን ሳይቶች እያስገባን፣ ከእኛ አፕሊኬሽን ወደዛ ዳይሬክት ሊንክ እያደረግን አርቲስቶችን እንጠቅማቸዋለን። ስንቶ ናቸው ነው አሁን የምትሰሩት የአሪፍ ሶፍት ውስጥ ባለቤትነት በመስራችነት ወይም ደግሞ ቀጥራችሁ የምታሰሯቸው ሰዎች? አዎ፣ አሁን እኔ እኔና ጓደኛ የትምህርት ቤት ጓደኛ በፍቃዱ አየ ነው ሁለታችን ነው የጀመርነው አሪፍ ሶፍት ና አሪፍ ዘፈንን ከዛ በአካል በአካል የሚባል ጓደኛችን እሱ ከኛ ጋር ገብቶ እንደ ሶስታችን ኮፋውንደርስ ሆነን ነው አሁን ራን የምናደርገው ቢዝነስ አሪፍ ዘፈንን። ከዛ በተረፈ ደግሞ በቅርብ ጊዜ ከኛ ጋር ቀጥረናት አብራን የምትሰራ ምዕራፍ ክፍለ የምትባል ደግሞ ልጅ በጣም ደስ ብሎናል ከኛ ጋር እየሰራች ስለሆነ እሷም በዲሲ አካባቢ ነው የምትኖረው፣ ወደ ቦስተን አካባቢ። ከዛ በተረፈ ደግሞ ብዙ አሁን ኢቨንቶች ምናምን እያዘጋጀን ስለሆነ ኢትዮጵያ ውስጥ አዲስ አበባ ውስጥ ለአጭር ጊዜም ወይም ለረዘም ላለም ጊዜ እየቀጠርናቸው አብሮን የሚያግዙ እየከፈልናቸው ብዙ ሰዎች አሉ። ግን በቋሚ ሁኔታ አራታችንን እንግዲህ ሀሳብ ነበረ ሀሳቡ አራት ሰውን ስራ ፈጥሮ የሚያሰራ ሀሳብ ሆኗል። ወደፊት ደግሞ የማደግ ተስፋው አለ። ተስፋችሁ ምንድን ነው? ከዚህ ከተስፋው ጋር ደግሞ አብሮ ከናንተ የሚጠበቅ ስራ አለና በዛ ረገዴት ላይ ነው ያላችሁት? አዎ እንግዲህ የኛ አላማ ቅድም ምንችን አድርጌልህ ነበር። ከመጀመሪያችን በፊት እኔ አሁን የምሰራው ፓንዶራ የሚባል ኩባንያ ውስጥ ነው። ፓንዶራ ልክ አንድ አሪፍ ዘፈን ሆኖ ግን ለአሜሪካ ነዋሪዎች ለአሜሪካኖች የሙዚቃን አገልግሎት የሚሰጥ ካምፓኒ ነው። እና ለምን ደስ ያረኩልህ የኔ መንቶሮቼ ከሰዎች አንዱ የፓንዶራ ፋውንደር ቲም ወስተር ግሪን ይባላል። እና እሱ ላይ ምን ይላል የእሱ አላማ የአርቲስቶች ሚድል ክላስ ለመፍጠር ነው ይላል። እና እውነት ለመናገር የእኛም አላማችን እሱ ነው። አሪፍ ዘፈን እና ደግሞ እንደ አሪፍ ዘፈን የመሰሉ ቢዝነሶችንም አድገው የቴክኖሎጂ የጎደለውን ቴክኖሎጂ ጋፕ ሞልተን ሰዎች ሊግል በሆነ ወይ ዘፈን እየሰሙ አርቲስቶቹ በዘፈናቸው በሚሰሩት ዘፈን እንዲጠቀሙና መኗኗር እንዲችሉ ለማድረግ ነው የኛ ትልቁ አላማችን። እንግዲህ እንደዛ ሲባል ደግሞ እንደዛ አይነት ቢዝነስ ደግሞ ክሬኤት ስታረግ ስትፈጥር አንተም ትጠቀምበታለ። ስለዚህ እኛ ለምንም ጥቅም ማለትም አይደለም። አን እኛ መጠቀማችን አይቀርም፣ ግን እኛ እንደ ቪዥን ጎላችን አላማችን ብለን የምናየው አሪፍ ዘፈን ፕላትፎርሙ፣ ቴክኖሎጂው አድጎ ተጠቃሚው አድጎ አርቲስቶቹ የሚኗኗሩበትን አይነት በቂ ገቢ መክፈል መቻል እና ቢዝነሱን ራሱን ችሎ እንዲቆም ማድረግ ነው። መልካም እንግዲህ አንድ ዜማ እንጋብዝና ስንመለስ አንድ ጥያቄ አነሳላለሁ። እሱ እሱም ምንድን ነው እንግዲህ ብዙዎቹ ይህን ዝግጅት የሚያዳምጡት ወጣቶች ናቸው። ብዙ ወጣቶች የተለያዩ ሀሳቦች አሉ። ወጣት ከመሆን ጋር ነገሮችን የማሰብ ነገሮችን የመፍጠር ፍላጎት ተነሳሽነቱ አለና እናንተም እንግዲህ ሀሳብ አቀረባችሁ። ያን ሀሳብ አሁን አራት ዓመት ሞልቶት ቆሞ በእግሩ መሄድ የጀመረ ሀሳብ ሆኗል እና እንዴት ነው አንድን ሀሳብ ወደ ወደ ተፈለገበት ግብ ለማድረስ የገጠሟችሁ ፈተናዎች ምን እንደነበሩ እንዴት እንደተወጣችኋቸው፣ በተለይ ደግሞ በማህበረሰባቸው ውስጥ ስራ በመፍጠር በቴክኖሎጂው ሊሆን ይችላል፣ በእውቀት ሽግግር ሊሆን ይችላል፣ በተለያዩ በግብርና ሊሆን ይችላል፣ በንግድ ሊሆን ይችላል የተሰማሩ በርካታ ወጣቶች አሉና ከእነሱ ጋር የምትነጋገሩበትን መንገድ እንፈልጋለን። ከዚህ ሙዚቃ እረፍት በኋላ ምርጫው ያንተ ሊሆን ይችላል ሙዚቃውን፣ እድሜ ላሪፍ ዘፈን የፈለግከው ሙዚቃ ጋብዛዋለሁ። እሺ፣ ለምን አሪፍ ዘፈን ያልሂድና እዛ ሁሌ መወዳቸው መወዳቸውን እንትን አርጌ ስለማስቀመጣቸው ክለም በዛ አንመርጥም። የምትወደውንም ሙዚቃ ይሄ የምወደው ነው ትላለ ያስቀምጥልሃል ማለት ነው። አዎ፣ የምትወደውን ሙዚቃ በተለያየ መልኩ ለምሳሌ ይሄን ወደዋለሁ፣ ይሄን ወደዋለሁ፣ ይሄን ወደዋለሁ ካልክ ላይክ ማለት ነው። ላይክ ላይክ ካልክ እነሱን በኋላ እነሱን መርጠህ መስማት ትችላለህ። ካልሆነ ደግሞ ፕሌይሊስት ነው የሚባለው። ፕሌይሊስት ማለት የምትፈልጋቸውን ለምሳሌ አንድ አስር ሀያ የሚሆኑ ሰላሳ ዘፈኖች ስም ትሰጣቸውና ታስቀምጣቸውና እነሱም በኋላ መስማት ትችላለ። ለምሳሌ የሰርግ ዘፈን ምትወዳቸው ካሉ እነሱን ሰብስበህ አንድ ቦታ ታስቀምጣቸዋለህ ምሳሌ ትዝታ ቀድም እንዳልከው የትዝታ ዘፈኖች የምትፈልጋቸው ካሉ ስንሰብ ሰብስበህ ትዝታ ትላቸዋለህ። ከዛ በፈለግከው ጊዜ እንደ እንደመሰለህ ይሄኛውን ትጨምረውና ይንሰማዋለ ወይ አናውን ጨምረው ይሄኛውን ንሰማዋለ። ስለዚህ ብዙ አይነት መንገድ ነው ያለው ለመስማትና ነው። ስለዚህ ሙዚቃዎቹንም እናንተ ስታስገቡ በአይነት በአይነት ለምሳሌ የሰርግ ከሆነ የሰርግ ብላችሁ ታስቀምጣላችሁ። የተለያዩ ትዝታ ከሆነ ትዝታ እያላችሁ ታስቀምጣላችሁ ማለት ነው። እና ማንም ሰው ትዝታ መስማት በፈለገ ጊዜ ሄዶ መፈለግ የለበትም። የትዝታ ሳጥን ይኖረዋል። እዛ ሳጥኑ ውስጥ የተለያዩ ሙዚቃዎች አሉለት መስማት ይችላል ማለት ነው። አዎ፣ ምንድነው ምንላቸው ነው ሴኪሬትድ ሊስት ነው የሚባሉት፣ ወይም አሪፍ ሊስት እንላቸዋለን። እነሱ ምንድን ናቸው እኛና እንደ ቅድም እንዳልኩ አንዳንድ ከኛ ጋብሮ የሚያግዙ ሰዎች ዲጄዎች ወይናምን ይገቡና ይሄ ዘፈኑን ይከፋፍሉልናል አሁን ለምሳሌ ይሄ የዘፈን ሰርጎች ናቸው እነዚህ የስዛ ዘፈን ናቸው በተለያየ በቋንቋ በዣንራ ነው የሚባሉት በተለያየ ቦቱ ይከፋፍሏቸውና ከዛ በዛ ውስጥ ደግሞ ሰዎች በሚወዷቸው በላይክ ማለት ነው ምን ያህል ነው ይሄን ሰው የወደደው ምን ያህል ሰው ነው የሰማው በሚለው ደግሞ ራንክ እንደረድራቸዋለን ከዛ በጣም ሰው የሚወዳቸውን በተለያየ ቦታ ሰብስበን እናስቀምጣቸው። በዘርፍ በዘርፉ አሁን እየተመለከትኩ ነው። የኦርቶዶክስ መዝሙር የሚፈልግ ካለ የኦርቶዶክስ መዝሙር፣ የፕሮቴስታንት መዝሙር መንዙማ አለ። እኔ በጣም መንዙማ እወዳለሁ። መጽሐፍቶች ደግሞ የተለያዩ የኢንስትሩሜንታል የሙዚቃ መሳሪያዎች የተቀናበሩ ሙዚቃዎች ጉራግኛ፣ ኦሮምኛ፣ አማርኛ፣ ትግርኛ በየአይነቱ ያለበት ነው እዚህ የሚታየኝ። እና ማንን ትጋብዛለህ ታዲያሁን እሺ እንግዲህ በቅርብ ጊዜ መስማት የጀመርኩት እና የወደድኳት ያለሁት ዘፋኝ ቤተልሄም በቀለ ትባላለች። አድማጮቻችን ከአሪፍ ዘፈን መስራች ሥራ አስፈጻሚ ኤፍሬም አዳነ ጋር የጀመርኩት ውይይት በዚህ ኋላ በቃም በጊዜ እጥረት ምክንያት በሚቀጥለው መስታወት የዛሬ 15 ቀን ማለት ነው ተከታዩን ውይይት ይዘን የምንቀርብ ይሆናል። አድማጮች የዛሬ መስተዋት መሰናዶ በዚሁ መጠናቀቁ ነው። አስተያየቶቻችሁን ላኩልን እንጠብቃል። ነፃው የአስተያየት መቀበያ ቴሌፎን ለ0205 9942 የውስጥ መስመሩ 14 ነው። በኢሜይል ለመላክ ለምትፈልጉ ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። ቪኦኤ ኒውስ አንድ ቃል ነው። በፌስቡክና በትዊተርም ተከተሉን ቪኦኤ አማሃሪክ ብላችሁ። አሁን ከመሰናበታችን በፊት ሙዚቃ እናሰማችሁና ከዛ ወደ ማጠቃለያ ዜናዎቹ እናልፋለን። A little closer. አድማጮች አሁን የማጠቃለያ ወሬዎችን። ቀናት ያስቆጠረውን የጠፋውን የማሌዥያ የመንገደኞች አውሮፕላን ለማግኘት የተያዘው ጥረት ዛሬም ያለፍሬ የተቋጨ። 239 ሰዎችን አሳፍሮ በመብረር ላይ ሳለ ደብዛው የጠፋው በረራ ቁጥር 370 አውሮፕላን አካል ሊሆን ይችላል የተባለ አንዳች ቁስ በህንድ ውቅያኖስ ላይ የሚያሳየው እና የፈረንሳይ ሳተላይት የቀረጸው ምስል መረጃ የተሰጠው ሌላ ተስፋ ብርሃን አልፈነጠቀም። የሩሲያ ኃይሎች በክሬሚያ የሚገኘውን የመጨረሻውን ዋናውን የዩክራይን ወታደራዊ ጦር ሰፈር በተቆጣጠሩ ማግስት ዩክራናውያን ዛሬ በዋና ከተማይቱ ኪየቭ የነጻነት አደባባይ የአንድነት ጥሪ ሲያሰሙ ውለዋል። ዛሬ ይሁድ ከአንድ የኬንያ ባህር ዳርቻ ከተማ ከሚገኝ ቤተ ክርስቲያን ውስጥ የመንፈሳዊ ትምህርት በመከታተል ላይ ከነበሩ አማኞች ላይ አንጋቾች በከፈቱት ተኩስ ሁለት ሰዎች ሲገደሉ ሌሎች በርካቶች መቁሰላቸው ተዘገበ። ከወደብ ከተማይቱ ሞምባሳ አቅራቢያ ከሚገኘው ከዚህ ቤተ ክርስቲያን የደረሰውን ይህን ጥቃት አስመልክቶ እማኝነታቸውን የሰጡ ከስፍራው የነበሩ ሰዎች ደም የተፈናጠቀባቸው ቅዱሳን መጽሐፍትና የተገለባበቱ መቀመጫዎችን ማየታቸውን ገልጠዋል። የሊቢያ ሸማቂዎች በሕገ ወጥ መንገድ ድፍድፍ ነዳጅ ዘይት የሞሏት የሰሜን ኮሪያን ባንዲራ የምታውለበለበው ነዳጅ ጫኝ መርከብ ወደ ሊቢያ ትመልሳለች። ሞርኒንግ ግሎሪ የተባለችው ይህች መርከብ ባለስልጣናቱ እንዳስታወቁት ወደ ትሪፖሊ አቅራቢያ ወደሚገኘው ጭነቷን ወደምታራግፍበት የዛዊያ ወደብ ማቅናት ላይ ሳለች ማቅ ላይ ናትናት። የዩናይትድ ስቴትስ ኃይሎች ባለፈው ሳምንት ነው ከሜዲትራኒያኗ የቆጵሮስ ደሴት ወጣ ብሎ ከሚገኝ ባህር ላይ የትሪፖሊን መንግስት በመገዳደር መርከቢቱን አግተው ነዳጁን ለመሸጥ ጥረቅ ካደረጉ የሊቢያ ሸማቂዎች እጅ ያስለቀቁት። ሸማቂዎቹ ግምቱ 234000 በርሜል የሚሆን ድፍድፍ ነዳጅ ዘይት ከምስራቃዊ የሊቢያ የሴት ወደብ ከመርከቢቱ ላይ የጫኑት ሞርኒን ግሎሪ ላይ የጫኑት ይሄ ነዳጅ ዘይት 24 ሚሊዮን ዶላር ያወጣል ተብሎ ተገምቷል። ቱርክ የሶሪያን የጦር አውሮፕላን መታጣለች ጦር አውሮፕላን ወይም የመታችው ድንበረው አቅራቢያ በሶሪያ መንግስትና በአማጺያኑ ጦር መካከል ይካሄድ በነበረው ውጊያ ወቅት መሆኑ ተገልጧል። አድማጮች የሰአቱ ማጠቃለያዎች እነኚሁ ነበሩ።